ये बहाल मदरक አንባቢነት አጠቃላይ ጠቃሚ ነው። ማንበብ ሙሉ ሰው ያደርጋል ነው። አሁን የሀገሪቱ መፈክር በመጽሐፍ ዙሪያ የሚሰሩ በሬዲዮም የሚናገሩ በቴሌቪዥን የሚያቀርቡ መጽሐፍት ላይ የሚሰሩ ሰዎች አሁን እንደ ዋና መፈክር አድርገው የያዙት ማንበብ ሙሉ ሰው ያደርጋል ነው። ሰኔ ሰላሳ አገር አቀፍ የንባብ ቀን በሚል የኢትዮጵያ ደራሲያን ማህበር ስላዘጋጀው የመጽሐፍ ትርዒትና ሽያጭ በተመለከተ መምህር ደረጀ ገብሬ የሰጡንን አስተያየት ነበር ያደመጣችሁት። ጤና ይስጥልኝ አድማጮች እንደምን አመሻችሁ። አዲስ አበባ ዳግማዊ ሚኒሊክ ትምህርት ቤት ፊት ለፊት ለአምስት ቀናት ከዘለቀው የመጽሐፍ ትርኢት ባሻገር የታሪክና ትረት ነገር መርሃ ግብር፣ የሥነ ጽሑፍ ምሽት፣ የልምድ ልውውጥ፣ ሂሳዊ ውይይቶች፣ የመጽሐፍ ስጦታዎችና ሌሎች በርካታ ዝግጅቶች ተከናውነው እንደነበር ተመልክቷል። በዕለቱ ዝግጅታችን ስለ ሰኔ 30 ሀገር አቀፍ የንባብ ቀን ዝግጅትና ዓላማ እንዲሁም የማንበብ ባህልን በማዳበሩ ረገድ እየተካሄደ ስላለው እንቅስቃሴ እንቃኛለን። መልካም ቆይ time. የዓመቱ የትምህርት ጊዜ ሲጠናቀቅ በተለምዶ ሰኔ 30 ከማንበብና ከመጽሐፍ መለያያ ጊዜ አድርጎ የመውሰል ልምድን በማስወገድ እንደውም ሰኔ 30 ንባብ የሚጀመርበት ቤተሰብ፣ እህት፣ ወንድም፣ ጓደኛ ሰፊውን የክረምት ወራት መጽሐፍን የማንበብ ልምድን የሚያጎለብትበት የልምድ መለዋወጫ ጊዜ እንዲሆን ለማድረግ የተዘጋጀ መድረክ ነው ያሉን በአዲስ አበባ ዩኒቨርሲቲ በአማርኛ ቋንቋና በስነ ጽሁፍ ትምህርት መምህር ደረጀ ገብሬ ያዘጋጀው ሀገር ድራሴ አማህበር ነው። ሰኔ ሰላሳ በኢትዮጵያ የንባብ ቀን ተብሎ እንዲከበር አስቦ እየተንቀሳቀሰ ነው። ከአምና ጀምሮ አሁን ለሁለተኛ ጊዜ ነው ይህንን የንባብ ቀን ለማክበር ከቀደም ሲል ከሀያ ስድስት ጀምሮ ለአምስት ቀን የንባብ ቀንን ለማዳበር የንባብ ባህልን ለማዳበር ህጻናቱም ወጣቶችም ከትምህርት ቤት ዘግተው ሰፈራቸው ስለሚውሉ ከሰኔ ሰላሳ ትምህርት ቤት ስለሚዘጋ አንባቢዎች እንዲሆኑ ጊዜያቸውም አልባሌ ቦታና በማያገቡ ነገሮች ከማሳለፍ እንዲቆጠቡ ከመጽሐፍት ጋር ለማስ ለማስተዋወቅ የመጽሀፍትን ጉዳይ አጥብቆ ለመንገር ለማሳሰብ፣ ለማነቃቃት የታሰበ ና የተዘጋጀ ነው። የኢትዮጵያ ደራሲያን ማህበር ከቀድሞ ጀምሮ በሀገሪቱ ላሉ ስነ ጽሁፎች ና የትምህርት ስርዓት መጠንከር ቀዳሚ ድርሻን ሲያበረክት የቆየ ተቋም ነው። አሁንም የንባብ ባህል እንዲጎለብት ጥረት በማድረግ ላይ ነው ሲሉ የገለጹት የኢትዮጵያ ደራሲያን ማህበር ተጠባባቂ ስራ አስኪያጅ ና የስራ አስፈጻሚ ኮሚቴ አባል አቶ ይታገሱ ጌትነት እንግዲህ ማህበር ከቀደመው ዘመን አንስቶ አባላቶቹ አማካኝነት የትምህርት ስርዓቱ ላይና የሀገሪቷ የእውቀት ሂደት ላይ በርካታ አስተዋጽኦዎችን ሲያበረክት የቆየ ተቋም ነው። ጥቂት ዓመታት ወዲህ ግን በጣም የተዳከመ የንባብ ባህል በሀገሪቷ የተንሰራፋ የመጣበት ሁኔታ በአብዛኛው ይታይ ነበረ። እነዚህም ነገሮችን ማስተካከል የሚቻልበት ማህበረሰቡ በእውቀት ራሱን የሚያበለጽግበት አንድ ንቅናቄ ያስፈልጋል የሚል እምነት በመያዝ ይህንንም ከጊዜ አንጻር ደግሞ በአብዛኛው ህዝብን ማግኘት የሚቻልበትን ጊዜ ቢመረጥና ሀገር አቀፍ የንባብ ቀን ተብሎ ያለው እንዲሰየም ማድረግ ቢቻል ሰዎችን ወደ ንባብ መሳብ ይቻላል፣ የተዳከመውንም የንባብ ባህል በማዳበር በሀገሪቱ ውስጥ ያለውን የእውቀት መስፋፋትን ሂደት ማጠናከር ይቻላል በሚል እምነት ነው ማህበሩ ይህንን ያቀደው። አምና ነው ይሄ እንደ ዘመቻ ወይ ደግሞ እንደ የንባብ ንቅናቄ ሆኖ እንዲንቀሳቀስ የተደረገው። ቀንና ጊዜ ተመርቶለት ከዛ አንጻር ሰኔ ሰላሳ በበጀት መዝጊያ ደረጃ በጀት መዝጊያ ሆኖ ስለሚጀምር ትምህርት ቤቶች ስለሚዘጉ፣ ፓርላማ በዚህ ጊዜ እንደሚታወቀው የሚያቆም በመሆኑ በሌሎችም በልምድም ይሁን በአንዳንድ ተፈጥሯዊ ሁኔታዎች ፍርድ ቤቶችም ሌሎችም ተቋማቶች በዚህ ጊዜ ስራቸውን አቁመው ሰከን የሚሉበት ጊዜ በመሆኑ በርካታ ማህበረሰብን ማንቀሳቀስ ይቻላል። ይህን ክረምት የማንበብ ባህላቸውን ከፍ ያደርጉበት እንዲጠቀሙበት ልምዳቸውን ከፍ የሚያደርጉበት ሁኔታ ራሳቸው ጋር እንዲፈጥሩ ለማድረግ መንቀሳቀስ ይቻላል በሚል እምነት ነው። ያው አሁን ባለው ሁኔታ ወደ ሀያ ሁለት ሚሊዮን ያክል ሕዝብ ማለት አንድ አራተኛው የሚጠጋው ሕዝብ የኢትዮጵያ ሕዝብ በትምህርት ቤቶች ውስጥ ነው የሚገኘው ወይም ተማሪዎች ናቸው ወጣቶች ናቸው። እነዚህን ሰዎችን ደግሞ ያማከለ ስራ መስራት በነገው የአንባቢ ትውልድ ላይ እንደ መስራት ይቆጠራል ወይም ደግሞ ጥሩ የሆነ አንባቢን ለመፍጠር ይቻላል ከሚል እምነት ነው እንግዲህ ቀን ተመርጦ እንቅስቃሴ የተጀመረው የደራሲያን ማህበር የንባብ ባህል ንቅናቄ በሚል መርህ ስር ልጆች ከመጽሐፍ ጋር ሲወዳጁ የነገውን አበጁ፣ ንባብ ለብቁ ተወዳዳሪነት የመፍትሄ ቁልፍ ነው፣ ንባብ አስተማማኝ የሆነ የድህነት መመከቻ ጋሻ ነው፣ ብልህ ከመጽሐፍ ይማራል፣ ሰነፍ በነፍሱ ይከስራል የሚሉ መፈክሮችን አስተጋብቷል ዝግጅቱ፣ ይላሉ አቶ ይታገሱ ጌትነት። በመቀጠል ዝግጅቱ የተካሄደው ለአምስት ቀን አሁን አደባባይ ላይ መጽሐፍትን በቅ ከሽናሽ ዋጋ ለማህበረሰብ የማቅረብ ሂደት ነው የተከናወነው። ከሀያ ስድስት አንስቶ እስከ ሰኔ ሰላሳ ድረስ የመጽሐፍ ኤግዚቢሽን እና ባዛር ተከናውኗል። ከዛ ውጭ ግን ይሄ በዚህም የሚቆም አይደለም። በየክልሉ የሚገኙት በሀገሪቷ ክልሎች ውስጥ በሚገኙ የማህበሩ ቅርንጫፎች ውስጥ ይህን እንቅስቃሴ እንደ ራሳቸው ፕሮግራም ወስደው የሚያከናውኑት ነው የሚሆነው። እንዲህ አይነቱ የመጽሐፍ ትርኢት በሀገራችን የመጀመሪያው አይደለም ያሉት መምህር ደረጀ ገብሬ በበኩላቸው የመጽሐፍ ታዶሪ አሁን በአዲስ አበባ አዲስ አበባ ዩኒቨርሲቲ ለዘጠኝ ጊዜ ጊዜ ለአስረኛ ጊዜ አካሂዶታል። ሌሎች ባለፈው ከሰኔ አንድ እስከ ሰኔ ሰባት ደግሞ በኢትዮጵያ ባህል ሚኒስቴር እና የቤተ መጻሕፍት መዘክር በመተባበር ለአንድ ሳምንት አካሄደዋል። አሁን ደግሞ ከሀምሌ ሀያ ሦስት ከሀያ ስድስት እንዲሁ በኤግዚቢሽን ማዕከል ይካሄዳል። መጽሀፍት መጽሀፍት ላይ ትርኢት ማካሄድ አሁን ራሱ ባህል እየሆነ መጣ ማለት ይቻላል። ሰኔ ሰላሳ የንባብ ቀን በሚል መርህ የማህበሩ ቅርንጫፎች በሚገኙባቸው ሀረር ጎንደር፣ ሰመራ፣ ደሴ፣ መቀሌ፣ ባህር ዳር ና ሌሎች ከተሞች ውስጥ ከንባብ ጋር የተያያዙ የውይይትና የስነ ጽሁፍ መድረኮች እንደተዘጋጁም ተገልጿል። ፕሮግራሙ ህጻናትንም አልዘነጋም። ማንበብ ሙሉ ሰው ያደርጋልና አንባቢነት ጠቃሚ ነው። ማንበብ ሙሉ ሰው ያደርጋል ነው አሁን የሀገሪቱ መፈክር። በመጽሐፍ ዙሪያ የሚሰሩ በሬዲዮም የሚናገሩ በቴሌቪዥን የሚያቀርቡ ልዩ ልዩ መጽሀፍት ላይ የሚሰሩ ሰዎች አሁን እንደ ዋና መፈክር አድርገው የያዙት ማንበብ ሙሉ ሰው ያደርጋል ነው። ብራና ሬዲዮ የሚባላል ይችላል በኢትዮጵያ በኤፍኤም የሚተላል ስላ የሚሰራ ዋና መፈክራቸው እነሱ ማንበብ ሙሉ ሰው ያደርጋል ነው እና ስለዚህ ይሄ ማንበብ ሙሉ ሰው ስለሚያደርግ ሙሉነት ደግሞ በአካልም በአእምሮን ስለሆነ የሚገለጸው ለብሶ በልቶ ጠጥቶ ከብርድና ከፀሐይ ተከልሎ መኖር ብቻ ሳይሆን አእምሮንም ማጎልበት ስለሚያስፈልግ የሰው ልጅ ማንበብ ነው አንዱ የአእምሮ ማሳደጊያ ማጎልበቻ እና ልዩ ልዩ አስተሳሰቦችን መቃኛ፣ ለፈጠራም ሆነ የተፈጠሩትን የበለጠ ለመጠቀም የሚያስችለው አዳዲስ ነገር ለመፍጠር በሳይንስ ዘርፍ በመሰማራት ሆነ በማህበራዊ ሳይንስ ዘርፍ በመሰማራት ማንበብ እጅግ አድርጎ ጠቃሚ ነው እና ሙሉ ሰው ያደርጋል። ማንበባቸው ይጠቅማቸዋል፣ ለማናቸውም ሰዎች፣ ለሕጻናትም ለጎልማሶችም ሆነ ለወጣቶች ማንበብ ጠቃሚ ነው። ስለዚህ ከዚህ አንጻር ማየት ይቻላልን አንዱ ግን ጉዳይ በአዲስ አበባ ዘመናዊ ትምህርት ጀመረ በሚባልበት ቦታ ይህ የመጽሐፍ አውደ ርዕይ መዘርጋቱን የገለጹት የማህበሩ ምክትል ስራ አስኪያጅ አቶ ይታገሱ ጌትነት በመቀጠል አዲስ አበባ ላይ የተደረገው የመጽሐፍ አውደ ርዕይና ሽያጭን በተመለከተ የተደረገው ዳግማዊ ሚኒሊክ ትምህርት ቤት የመጀመሪያው የዘመናዊ ትምህርት ጅማሬ ነው የሚባለው ዳግማዊ ሚኒሊክ ትምህርት ቤት ፊት ለፊት ላይ በሚገኘው ቦታ ላይ ነው የመጀመሪያው ማንባቢያ ሶ ዜሮ ዜሮ ይመስለኛል ወይም እስከ ዜሮ ሰባት ባለው ሁኔታ ዳግማዊ ምኒልክ ትምህርት ቤት ውስጥ ነው። ዘመናዊ ትምህርት ዳግማዊ ምኒልክ አሰሩት የሚባለው፣ አራት ኪሎ ማንም ሰው የሚንቀሳቀስበት አካባቢ ነው። ብዙ ማህበረሰብ ማግኘት ይቻላል። ከታች የአራት ኪሎ ዩኒቨርሲቲ ያለ፣ ከላይ ስድስት ኪሎ ዩኒቨርሲቲ ይገኛል። ንባብ ንቅናቄው ላይ የተለያዩ አካላት ተገኝተው በቦታው ላይ በየደረጃው ማለት ነው በእድሜ ደረጃም እውቀት ደረጃም የተለያዩ የተከፋፈሉ የነበሩ ንባቦች ነበር ሲደረጉ የነበሩት። ለህጻናት ደራሲያን የህጻናት መጽሐፍ የጻፉ ደራሲያን በቦታው ላይ ተገኝተው ለልጆች መጽሐፍትን ያነ- ላቸው ነበረ። በዚህም ውስጥ እንደነ ኃይለ መለኮት መዋዕል እንደነ ሜሪ ጀፈር እና ሌሎች አፈወርቅ በቀለን የመሰሉ ከህፃናት ስነ ስነጽሁፍ ጋርም የተያያዙ እንዲሁም በታዋቂ ጸሐፊነት የሚታወቁ ያሉ ሰዎች መጽሐፍትን ለህጻናት ሲያነቡ ቆይተዋል። ከሰዓት ከሰዓት በኋላ ለፕሮግራም ደግሞ በአዋቂዎች ዘርፍ የተለያዩ ገጣሚያን በቦታው ላይ እየተገኙ ግጥሞቻቸውን ሲያቀርቡ ቆይተዋል። በታሪካዊ መጽሐፍት ወይም እነዚህ አሁን በብዛት በኢትዮጵያ ውስጥ እየወጡ ያሉት ታሪካዊ መጽሐፍቶች አሉ፣ ታሪክ መሰረት ኖሯቸው የሚጻፉ መጽሐፍትን ሂሳዊ ግምገማና እይታውን በብርሃኑ ደቦጫ አማካኝነት እነዚህ የሂስ ፕሮግራሞች ተከናውነዋል። እነዚህ እንግዲህ አብዛኛውን ህዝብ ማንበብ እንደሚችል፣ እንዴት ነገሮችን በጥልቀት መመልከት እንደሚችል፣ መጽሐፍ እንዴት አድርጎ ሊያስተውላቸው እንደሚገባ እድል የሰጡ ናቸው ብለን እናስባለን። በአሁኑ ወቅት መጽሐፍ አንባቢ እንደመጨመረው መጠን አሳታሚውም ሆነ ደራሲው ጥቂት እንዳልሆነ ይነገራል። ግን የቋንቋ ጥራቱ ምን ያህል የተጠበቀ ነው? ከዚህ ረገድ የኢትዮጵያ ደራሲያን ማህበር ምን አይነት አስተዋጽኦ በማድረግ ላይ ይሆን? የማህበሩ ምክትል ስራ አስኪያጅ አቶ ይታገሱ ጌትነት፣ በመሰረታዊ ደረጃ እንደዚህ አይነት የስነ ጽሁፍ ጥራት መጓደሎች በየትኛውም ዘመን ላይ ሊያጋጥሙ ይችላሉ። ነባሩም በአሁኑም እንግዲህ የዘመኑ የአስተሳሰብ የአኗኗር ሁኔታዎች የሚፈቱት ሁኔታ ነው የሚኖረው። ለምሳሌ የእውቀትና የቋንቋዎች መደበላለቅ ዘመን በሆነበት ሰዓት ላይ ቢቃላይ የሆኑ ቋንቋዎች መምጣት ራሳቸው የማይታበል ሀቅ ነው። በቋንቋ ውስጥ ተፈጥሯዊ ነው የዚህ አይነት ነገሮች። ያም ቢሆን ግን የስነ ጽሁፍን ትብዓት ወይም ከፍታን ሊያሳይ የሚችለው የጠራ ቋንቋና መደበኛውን የቋንቋ ቅርስ ተከትሎ እያንዳንዱ ስነ ጽሁፍ ውስጥ በተገቢ ሁኔታ መገለጹና መቀመጡ አንዱ መለኪያ ሆኖ ይቀመጣል። ይህንን ለማድረግ በማህበር ደረጃ ላይ ያው እንደሚታወቀው በሕግም ሴንሰርሺፕ ቆሟል ተብሎ ስለሚታሰብ ቅድመ ምዘናም ሆነ ምርመራ አይደረግም። ይልቁንም በደራሲዎቹ ጥንካሬና ጥንካሬ ፍላጎት ላይ የሚወሰን ነው የሚሆነው በኋላ ላይ እነዚህን ነገሮችን ማስተካከል የሚቻልበት መንገድ የሂስ መድረኮች በብዛት ሲኖሩ፣ በሂስ በሀያሲያን በየጋዜጣው ላይ ሲጻፉ እየተስተካከሉና የተሻለ አይነት ይዘት ያላቸው መጽሐፍቶች እየመጡ ይሄዳሉ ተብሎ ይጠበቃል። እንግዲህ በሂደት ነው። ከዚህ አንጻ የኢትዮጵያ ደራስያን ማህበር የሚያደርገው የራሱ የሬዲዮ ፕሮግራሞች አሉት። እነዚህ ላይ የሂስ መድረኮችን ያከናውናል። የመድረክ ላይም ደግሞ የተለያዩ የክሪቲክ እንትኖች መድረኮችን ያዘጋጃል። በአዲስ አበባ ዩኒቨርሲቲ የአማርኛ ቋንቋና ስነ ጽሁፍ ትምህርት መምህር ደረጀ ገብሬ በበኩላቸው መጽሐፍ መታተሙ በመጀመሪያ የሚደገፍ ነው። ጥራት በሂደት የሚገኝ ነው። አይ መጽሐፍ መጽሐፋቸው በመጀመሪያ ደረጃ ተደጋፊ ነገር ነው። ጥራት በሂደት ነው የሚመጣው። በየሙያው ነው የሚመጣው እና ጥሩ ጥሩ መጽሐፍት አሉ ከልካሾችም አሉ። እና በእኔ አስተያየት በመታተማቸውን በማንኛውም አቅጣጫ እደግፋለሁ። ነገር ግን አንዳንዶች ሕትመት ጥራት አጣርቶ አንብቦ ፊደሎቹ ምኖቹን አስተካክሎ፣ ገጻቸው ቅንብራቸውን አጣጥሞ እና አመጣጥሞ ቋንቋቸውን አስተካክሎ የተጻፉበት የስራ መስክ የእውቀት መስክ የሚጠይቀውን ስነ ስርዓት አሟልተው የሚጻፉ እንዳሉ ሁሉ፣ ያንን ሳያሟሉ በስመ መጽሐፍነት የሚወጡም እንዳሉ ይታወቃሉ። ሁሉም መጽሐፍ የተባለውን ደረጃ አሟልተው ታትመው አናገኛቸውም። በዚህ አመተን ደግሞ እጅግ በጣም ጥሩ የሆኑ አንድ መጽሐፍ ታተም ማለት ያለባቸውን ደረጃዎች አልፈው የታትሞ የምናገኛቸው መጽሐፍት አሉ እና በሁሉም አቅጣጫ አለ። በአዲስ አበባ የሚገኘው የጀርመን የባህል ማዕከል ማለት የጎተ ተቋም የማንበብ ባህልን ለማስፋፋት በተለያዩ ጊዜያት ዝግጅቶችን አካሂዷል። የማዕከሉ የቤተ መጽሐፍትና የኢንፎርሜሽን ክፍል ኃላፊ አቶ ዮናስ ታረቀኝ እንደገለጹት የማንበብ ባህልን ለማጎልበት በተለይ ከአንደኛ ደረጃ ትምህርት ቤቶች ጋር ይሰራሉ። እስካሁን እንግዲህ ያደረግነው የመጀመሪያውና ትልቁ አዲስ አበባ ከአንድ ብለን የጀመርነው ሰባት ዓመት በፊት የተጀመረ ፕሮግራም ነው። እሱ ደግሞ ከላይፕዚግ ካለው የ ኢንተርናሽናል ቡክ ፌር በመነሳት የጀመርነው ነው ማለት ነው። ከዛ ሀሳቡን ይዞ በመምጣት እና የመጀመሪያው አዲስ አበባ ታንብብ ተብሎ ተጀመረ። ከዛ ባሉት ተከታታይ ዓመታት ግን ሰፋ አድርገን ኢትዮጵያ ታንብብ በሚል ነው የቀጠልነው እና በዚህ ፕሮግራም ላይ እንግዲህ ምንድን ነው የምታደርጉት? በዚህ ፕሮግራም ላይ የምናደርገው ትልቁ ነገር ምንድን ነው፣ ደራሲዎች እና ታዋቂ ሰዎች በየትምህርት ቤቱ ሄደው ንባብ ያቀርባሉ። የመጀመሪያው ቀን ደግሞ ከየትምህርት ቤቱ የተወጣጡ ተማሪዎች አንድ ቦታ ላይ ለምሳሌ የመጀመሪያውን ያደረግነው ማዘጋጃ ቤት ነው። ማዘጋጃ ቤት ተሰብስበው የባህልና ቱሪዝም ሚኒስቴሩ ወይም ደግሞ የትምህርት ሚኒስቴር ወይም ደግሞ ሌላ የሚመለከታቸው ክፍሎች ተገኝተው ልጆቹ ስለ ንባብ አስፈላጊነት እንዲያው ሰዎቻቸው እንዲሰብኳቸው እናደርጋለን። ይሄ ደግሞ የሚሆነው ምንድን ነው? ልጆቹ በሰልፍ ነው የሚሄዱት ከተማ ውስጥ በማርሽ ባንድ ታጅበው በሰልፍ ይሄዳሉ እና እናንብብ እያሉ እናንብብ የትም መቼም የሚል መፈክር ይዘው ይሄዳሉ ማለት ነው እና እስካሁን ድረስ የባህልና ቱሪዝም ሚኒስትሩ የቀድሞ የትምህርት ሚኒስትሩ ስለዚህ የቀድሞ ፕሬዚዳንት በነበሩ ጊዜ ፕሬዚዳንት ግርማን ተገኝቶ ነበር እና እንደዚህ እያደረግን ነው እና ክብር የነበረው እና በተከታታይ ደግሞ የንባብ ምሽቶች ይኖራሉ የመጽሐፍ አውደር ይኖራል የጎዳና ላይ የመጽሐፍ ልገሳ ፕሮግራም ይኖራል በእንደዚህ አይነት መልኩ ነበር እስካሁን ስናከናወን ነበር ነው ይሄኛው አሁን የኢትዮጵያ ታንብብን ነው እስካሁን ድረስ የነገርኩሽ እኛ እስከ አምስት አመት ድረስ በባለቤትነት ስንሰራው ቆይተን አሁን ከአለፈው አመት ጀምሮ ብሔራዊ ቤተ መዛግብትና ቤተመጽሀፍት ኤጀንሲ ናሽናል ላይብራሪ የሚባለው በኢትዮጵያ እሱ እንዲረከበው አድርገን እነሱ አሁን እየሰሩት ነው ያሉት። አላማው ምንድነው መሰለሽ የዚ የኢትዮጵያ ዋናው ብሔራዊ የንባብ ቀን ማድረግ ነው እና እዛ ላይ አሁን ከነሱ ጋር በባለቤትነት ባንሰራውም፣ ግን የሚረከበን አካል ስላገኘን እነሱ ጋር እየተጋገዝን እንሰራለን። የመጀመሪያው የጎዳና ላይ የመጽሐፍት አውደርእይ በጀርመን የባህል ማዕከል ጎተ ተቋም እንደተካሄደ የሚገልጹት አቶ ዮናስ ታረቀኝ በሐምሌ ወር ሌላ ትልቅ የንባብና የመጽሐፍት አውደርእይ ዝግጅት ለማካሄድ እቅድ እንደተያዘም ተናግረዋል። መጽሐፍ አውደሪ ነበርና አራት ኪሎ መንገድ ላይ የመጀመሪያውን የጎዳና ላይ የመጽሐፍ አውደሬ ያደረግን ከዛ በመቀጠል በየዓመቱ ቢያንስ ሁለት ሶስት የመጽሐፍ አውደሬ ይደረጋል። በተለያየ ነው መልክ የግል ድርጅቶችን ቤተ መጽሐፍትና ቤተ መጽሐፍት ኤጀንሲ ያደርጋል። ቤተ መጽሐፍትና ቤተ መዛግብት ኤጀንሲ ደራሲ ማህበርም ያደርጋል። ደራሲያን ማህበር አሁን ደግሞ በዚህ ዓመት ማስተር የፊልምና የኮሚኒኬሽን የግል ማህበር አስተባብሮ የሚያደርገው የመጽሐፍ አገሪ ፕሮግራም አለ በኤግዚቢሽን ማዕከል የሚካሄድ እዛ ላይ የጀርመን ባህል ማዕከል የሚሳተፋል የጀርመን ባህል ማዕከል በምን አይነት መልኩ ነው የሚሳተፈው እንደዚሁ በአብዛኛው የመጽሐፍ ሽያጭና ማስተዋወቅ ነገር ነው ያለው እኛ ግን ትንሽ ለየት በማድረግ ለአራት ቀን ነው የሚካሄደው ግን እኛ ለሶስት ቀን የሚያክል በቀን አምስት ደራሲ እየጋበዝን ወጎችን ሊያነቡ ይችላሉ ግጥም ሊያነቡ ይችላል የራሱ ያንን እንዲያነብ እናደርግና ይህንን ከሚታደመው ህብረተሰብ አንድ ሶስት አራት ጥያቄዎች ለደራሲ የሚሰነዘርበት ይደረጋል። እሱ ይመልሳል። ከዛ በኋላ የደራሲውን መጽሐፎች የገዙ ሰዎች ካሉ እዛ ቦታ ላይ የደራሲው ለመጽሐፍ መጽሐፎች ላይ የፊልማውን ያኖራል ማለት ነው። በየመሀሉ ደግሞ በየጣልቃው የተለያዩ ክዊዞች ይኖራሉ። የጀርመንኛ ቋንቋን በተመለከተ፣ የጀርመን ደራሲን በተመለከተ ወይም ደግሞ ጀርመንን በተመለከተ ጥያቄዎችና አንዳንድ አነስተኛ ስጦታ ሽልማቶችን ለማድረግ ነው ያሰብነው። ይሄ ፕሮግራም የሚካሄደው ከሐምሌ ሀያ ሦስት ጀምሮ እስከ ስድስት ድረስ ነው። እና ና በዛ ውስጥ የጀርመን ባህል መካከል በዚህ አይነት መልክ ይሳተፋል። አድማጮች፣ እኔም እዚህ ላይ ማንበብ ሙሉ ሰው እያደርጋል ሲሉ ቃለ ምልልስ የሰጡንን ምሁራን በማመስገን መሰናዶ ይን አጠናቅቃለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ።